አዲስ የበረራ መቆጣጠሪያ የተገጠመላቸው ቦይንግ 737 ማክስ ኤት አይሮፕላኖች የሚያሳዩትን ጠባይ ለመረዳትና ለመግባባት ያግዛል የተባለ ልዩ መሳሪያ የመለማመጃ ምስለ በረራ ወይም ሲሚሌተር ላይ በመግጠም የኢትዮጵያ አየር መንገድ ሌሎች አየር መንገዶችን ቢቀድምም በወዲያኛው ሳምንት እሁድ ጠዋት በበረራ ቁጥር ኢቲ 302 ከአዲስ አበባ ተነስቶ ቢሾፍቶ አቅራቢያ የወደቀው ጀት አብራሪ ግን በተለይ በዚህ አዲስ መሳሪያ ላይ ልምምድ አለማድረጉን ማንነቱ እንዲገለጽ ያልፈለገ ምንጭ ነግሮኛል ሲል ኒውዮርክ ታይምስ ጋዜጣ በትናንት እትሙ ዘግቧል። ይህንኑ ዘገባ አስመልክቶ የኢትዮጵያ አየር መንገድ ዛሬ በሰጠው ጋዜጣዊ መግለጫ የአየር መንገዱ የቦይንግ 737 ማክስ ኤት አይሮፕላን አብራሪዎች ቦይንግ የአይሮፕላኑ አብራሪዎች እንዲወስዱ የሚመክረውንና የዩናይትድ ስቴትሱ ፌዴራል አቪዬሽን አስተዳደር ማረጋገጫ የሰጠባቸውን አስፈላጊ ሥልጠናዎች በሙሉ መውሰዳቸውን ጠቅሶ የኒውዮርክ ታይምሱን ዘገባ አጣጥሏል። አሉላ ከበደ የአየር መንገዱን መግለጫ፣ የቀደመውን የኒውዮርክ ታይምስ ጋዜጣና የሰሞኑን ተያያዥ ዜናዎች አጣምሮ ተከታዩን አጠናቅሯል። አብራሪዎቹ ይህን የውዝግቦች ሁሉ መነሻ የሆነውን ቦይንግ ሰባት ሰላሳ ሰባት ማክስ ስምንትን ከማብረራቸው አስቀድሞ ቦይንግ ሰባት ሰላሳ ሰባት ኤንጂ እና ቦይንግ ሰባት ሰላሳ ሰባት ስምንት መቶ ማክስ በመባል በሚታወቁት ከዚያ አስቀድሞ በነበሩት አውሮፕላኖች መካከል ያለውን ልዩነት መሙላት የሚያስችል አስፈላጊ ስልጠና አጠናቀው ወስደዋል ሲል ነው የኢትዮጵያ አየር መንገድ የትላንቱን የኒውዮርክ ታይምስ ጋዜጣ ዘገባ ያስተባብለው። በተጨማሪም ባለፈው ጥቅምት ወር 189 ሰዎችን አሳፍረው የጃካርታውን የሶኮራኖ ሀታ ዓለም አቀፍ የአውሮፕላን ጣቢያ በለቀቀ አስራ ሁለት ደቂቃዎች ውስጥ በተመሳሳይ ተከስክሶ ወሬ ነጋሪ ሳይቀር እንደሚባለው ሁሉም ተሳፋሪዎች ያለቁበትን አደጋ ተከትሎ የዩናይት ስቴትሱ የፌዴራል አቪዬሽን ባለሥልጣን ኤፍኤ ያወጣውን የአስቸኳይ ጊዜ ማዘዣ አስመልክቶ የአውሮፕላኑ አብራሪዎች ገለጣ የተደረገላቸው መሆኑን የአየር መንገዱ መግለጫ ዘርዝረዋል። ለአደጋዎቹ ከፊል መንስኤ ሳይሆን አይቀርም በሚል በምርመራው ልዩ ትኩረት የሳበውና በእንግሊዝኛው ምህጻረ ቃል ኤምሲኤስ በመባል የሚታወቀው አዲሱ ልዩ የመቆጣጠሪያ መሳሪያ እንደ ኢትዮጵያ አየር መንገድ መግለጫ የቦይንግ ሰባት ሰላሳ ሰባት ማክስ ስምንት ሙሉ ምስለ በረራ ይህ የመቆጣጠሪያ መሳሪያ በበረራ ወቅት የሚከስታቸውን ችግሮች ለመቋቋም እንዲያስችል ሆኖ አልተሰራም። መግለጫው አክሎም የአደጋው መንስኤ ገና በመጣራ ላይ ባለበት በአሁኑ ወቅት የተሳሳተ ኃላፊነት የጎደለውና አሳሳች ያለውን ይህን መሰል አስተያየት ከመስጠት እንዲቆጠቡ የሚመለከታቸው ያላቸው ነገሮች አሳስቧል። በግራም በቀኝም ያሉ ጉዳዩ የሚመለከታቸው ክፍሎች አለ መግለጫው የምርመራው የመጨረሻ ውጤት እስኪታወቅ በትዕግስት እንዲጠባበቁም ዓለም አቀፍ ደንቦች ይጠይቃሉ ሲል የአየር መንገድ በዚሁ ጋዜጣዊ መግለጫው አሳስቧል። ይህ በእንዲህ እንዳለ የኒውዮርክ ታይምስ ጋዜጣ በዛሬው እትሙ የተከሰከሱት የቦይንግ አውሮፕላኖች ከበረራ ክፍል ውስጥ ሊኖሩ ይገቡ የነበሩ ሁለት የአደጋ መጠበቂያዎች የሚጎድሏቸው መሆኑንና ለዚህም ብቸኛው ምክንያት ጋዜጣው አጽንኦት ሰጥቶ እንደ ገለጠው ቦይንግ ተጨማሪ ክፍያ በመጠየቁ ነው ብሏል። በሌላ ተያያዥ ዜና የዩናይት ስቴትስ ተቆጣጣሪ መስሪያ ቤት የፌዴራሉ የአቪሽን ባለስልጣን ለሚሰጠው የብቃት ማረጋገጫ የባለሥልጣኑ መስሪያ ቤት ሊያካሄድ ይገባው የነበረውን ምርመራ የሚያካሂደው ተመርማሪው ቦይንግ ራሱ ሆኖ መገኘቱ የዩናይት ስቴትስ የፍትህ ሚኒስቴር ትኩረት መሳቡን ያስረዳል። በተጨማሪም ኤፍኤና ቦይንግ ከምክር ቤቱ ፊት ቀርበው የምስክርነት ቃል እንዲሰጡ መጥራቱ ይፋ አድርጓል። አድማጮች፣ የኢትዮጵያ አየር መንገድና የትራንስፖርት ሚኒስቴር ባለስልጣናት ተጨማሪ ማብራሪያ እንዲሰጡ ያደረግነው ጥረት ለጊዜው አልተሳካም ያስተላልፋል ። እንዲህ በቦታውና በጊዜው ተገኝተው መግለጫዎችን በመስጠት እንደሚተባበሩ ተስፋ እናድርጋለን። እንዳገኘንም እናቀርባለን።